የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር አቶ መልአኩ ፈንታና የቀድሞ ምክትላቸው አቶ ግብረ ሀድ ወልደ ጊዮርጊስ ጉዳያቸውን ለሚመለከተው ፍርድ ቤት የእምነት ክህደት ቃላቸውን ለማሰማት ተጨማሪ ቀን እንዲሰጣቸው ጠየቁ። በአንደኛው የክስ መዝገብ ላይ የከፍተኛው ፍርድ ቤት የሰጠውን ብይን ደግሞ ጠቅላይ ፍርድ ቤቱ ለተወሰነ ጊዜ አግዶታል። መለስኳቸው አምሀ ተከታትሎታል። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቢ ህግ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር በነበሩት በአቶ መላኩ ፈንታ በባለስልጣኑ መስሪያ ቤት የህግ ማስከበር ዘርፍ ምክትል ዋና ዲሬክተር በነበሩት በአቶ ገብረዋህድ ወልደ ጊዮርጊስና በሌሎች የባለስልጣኑ ሰራተኞች እንዲሁም በአንዳንድ ባለ ሀብቶች ላይ ሶስት የተለያዩ መዝገቦችን አደራጅቶ ክስ መስረትቶባቸው ላለፉት ዘጠኝ ወራት በአብዛኛው በሥነ ስርዓት ጉዳዮች ላይ ክርክር ሲደረግ ቆይቷል። በዛሬው ዕለት የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጃ ችሎት በሁለቱ መዝገቦች ላይ አቃቢ ህግ ባቀረባቸው ክሶች ተከሳሾችን እያንዳንዳቸውን ለተመሠረተባቸው ክሶች የእምነት ክህደት ቃላቸውን እንዲሰጡ ጠይቋቸዋል። በህመም ምክንያት ፍርድ ቤት ካልቀረቡት ባለሀብት ከአቶ ከተማ ከበደ በስተቀር ሌሎች ተከሳሾች የቀረበባቸውን ክስ ክደው ወንጀል እንዳልፈጸሙ ተከራክረዋል። የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታና ምክትላቸው አቶ ገብረ ዋህድ ወለጊዮርጊስ ግን የእምነት ክህደት ቃላቸውን ለማሰማት ተጨማሪ ጊዜ እንዲሰጣቸው ጠይቀዋል። አቃቤ ሕግ ይህም ተቃውሟል። አቃቤ ሕግ በተቃውሞው ክሱ ቀርቦ የክስ መቃወሚያም አቅርበው ሲከራከሩበት የቆዩ በመሆኑ ክሱን ለመረዳት ምንም ተጨማሪ ጊዜ እንደማያስፈልጋቸው በመግለጽ ተቃውመዋል። ፍርድ ቤቱ የሁለቱን አቤቱታ ተቀብሎ የእምነት ክህደት ቃላቸውን እንዲያሰሙ ለሰኔ 18 ቀን ቀጠሮ ሰጥቷል። በሦስተኛው ክስ መዝገብ ይኸው ፍርድ ቤት ግንቦት ሁለት ቀን ሁለት ሺህ ስድስት ዓመተ ምህረት የሰጠውን ብይን በተለይም አብዛኛዎቹ ክሶች ተነጣጥለው እንዲቀርቡ በወሰነው ውሳኔ አቃቤ ሕግ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ብሏል። በይግባኙ መሰረትም ጠቅላይ ፍርድ ቤቱ የፌዴራሉን ከፍተኛ ፍርድ ቤት የሰጠውን ይህን ብይን እስከ ሰኔ 23 ቀን 2006 ዓ ም ድረስ እንዲታገድ ማዘዙን ፍርድ ቤቱ ተናግሯል። አክሎም በዚህ ጉዳይና በሌሎችም ተዛማጅ ጉዳዮች ፍርድ ቤቱ ተነጋግሮ ውሳኔ ለማሰማት ለሰኔ 20 ቀን ሌላ ተለዋጭ ቀጠሮ ሰጥቷል። ከተከሳሾቹ አንዱ አቶ ከተማ ከበደ የሚታከሙበት ሆስፒታልም ተከሳሹ በአካል ፍርድ ቤት ቀርበው ጉዳያቸውን ለመከታተል የማያስችል የጤና እክል አጋጥሟቸው እንደሆነ አስተያየቱን እንዲሰጥ፣ ማረሚያ ቤቱም ይህን ተከታትሎ ተከሳሹ መቅረብ የሚችሉ ከሆነ እንዲያቀርብ ታዟል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ